የዞን ዘጠኝ የኢንተርኔት አምደኞች ማለትም ብሎገሮች ከእስር ከተፈቱ ከአምስት ወራት በኋላ የኢትዮጵያ የፕሬስ ነጻነት ዳግም እየተፈተነ ነው። ማለትም እነዚህ ብሎገሮች በነጻነት የመንቀሳቀስ እድላቸው የተገደበ ይመስላል ይላል ቀጣዩ ዘገባ። ከእስር ቤት መልስ የጋዜጠኝነት ሕይወት ምን እንደሚመስልና ይልቁንም ይህ አሁን በእነርሱ ዙሪያ እየተከሰተ ያለው ሁኔታ ምን አንድምታ እንዳለው የአዲስ አበባዋ ዘጋቢያችን ማርታ ቫንደር ቮልፍ ብሎገሮቹን አነጋግራ ነበር። አዲሱ አበባ ያቀርበዋል። የሀያ ዘጠኝ አመቱ አቤል ዋቤላ ከሌሎች ስምንት ብሎገሮችና ፍሪላንሰሮች ማለትም ቋሚ ካልሆኑ ጋዜጠኞች ጋራ የአንድ አመት ተኩል የእስር ቤት ህይወት አሳልፏል። አቤል ከእስር ከተለቀቀ አምስት ወራት ቢያልፈውም ታዲያ ህይወት ግን ለእርሱ ቀላል አልሆነችለትም። ከሀገር መውጣት አንችልም። ሥራ ማግኘት በጣም ከባድና አስቸጋሪ ነው። መሥራትም አይፈቀድልንም። ወዴትም መንቀሳቀስ አንችልም። አቤል ቀደም ሲል አየር መንገድ ውስጥ የቴክኒክ መሐንዲስ ነበር። አሁን ግን ወደ ቀደመ ሥራውም አይመልሱትም። ራሱ እንደ ገለጠው እስር ቤት ውስጥ በደረሰበት እንግልት የተነሳ ግራ ጆሮ በትክክል አይሰማም። አምደኞቹ ፓስፖርቶቻቸውን ተነጥቀዋል። አቤል እንደ አውሮፓ አቆጣጠር ባለፈው አመት ሚያዚያ ወር 2014 ዓ ም ነበር ከሌሎች ሶስት ፍሪላንስ ማለት በቋሚነት ካልተቀጠሩ ጋዜጠኞች ጋር የታሰረው። የተከሰሱትም በኢትዮጵያው የጸረ ሽብርተኛነት ሕግ መሰረት ማኅበራዊ ድረገጾችን በመጠቀም አገሪቱ ውስጥ አመፅ እንዲነሳ ቀስቀሳቸዋል ተብለው ነው። እነዚህ ብሎገሮች ማለትም የድረገጽ አምደኞችና ጋዜጠኞች ምንም እንኳ ነጻ ናቸው ተብለው ከእስር ቢለቀቁም አቃቤ ሕግ ግን ነጻ መውጣታቸውን ይግባኝ ብሎበት ነበርና ነው። ቀደም ሲል መለስካቸው እንደገለጠው ዛሬ ፍርድ ቤት የቀረቡትና ሌላ ቀጠሮ የተሰጠባቸው ምንም እንኳን ከአምስት ወራት በፊት ከእስር ብንለቀቅም ይላል፣ ሌላው አጥናፍ ብርሃኔ ዛሬም ግን በፍርሃት ነው የምኖረው። ከእስር after my release i basically doing nothing because i know that every move i make will be traced ከስር ብለቀቅም ቅሉ ክትትል እየተደረገብኝ ስለሆነ የትም አልንቀሳቀስም። ተመልሼ እንዳልታሰር እፈራለሁ። ራሱ አቃቤ ሕጉ ይግባኝ ማለቱ ዛሬም እጄ በሰንሰለት የታሰረ ያህል ነው የሚሰማኝ። እናም ራሴን ለእስር ቤት እያዘጋጀሁ ነው። ለሰብአዊ መብት መከበር የቆሙ ድርጅቶች የኢትዮጵያን የፕሬስ ነጻነት አያያዝ ደጋግመው ይተቻሉ። መንግሥት ደግሞ ሁሌም እነዚህን የማስራቸው ሰዎች በጋዜጠኝነት ሽፋን የሚንቀሳቀሱ ወንጀለኞች ናቸው ነው የሚለው። ዞን ዘጠኝ ስምንት ዞኖች ያሉትን የኢትዮጵያን መንግስታዊ እስር ቤቶች ለማመልከት የተሰጠ ስያሜ ነው። ጋዜጠኞች ሲመጡ የሚገቡበት ትልቁ ክፍል ደግሞ ዞን ዘጠኝ ሆነ ማለት ነው። ኬሪ ፓተርሰን ዋና ጽሕፈት ቤቱ ኒውዮርክ የሆነውና ለጋዜጠኞች መብት መከበር በቆመው ሲፒጄ ውስጥ የአፍሪካ ተመራማሪ ናቸው። እነዚህ አምደኞች ወደ እስር ቤት እንደሚመለሱ የሚያመለክተው አዝማሚያ ተቀባይነት የሌለውና በኢትዮጵያ የፕሬስ ነጻነት ላይም ከፍተኛ አደጋ የሚደቅን ነው ይላሉ። ዘ ዞን ናይን ብሎገርስ ዩ ኖው ዴር ታግላይን ሀዝ አልዌዝ ቢን ዘት ዴይ ብሎግ ቢካዝ ዴይ ኬር ዲዝ አር ያንግ ፒፕል ሁ አር ዲፕሊ ኮሚትድ ቱ የዞን ዘጠኝ አምደኞች ዋና ተግባር ግድ የሚላቸውን ሀቅ መዘገብ ነው። እነዚህ ወጣት ጋዜጠኞች ነጻ ዲሞክራሲያዊት አስተማማኝና የተሻለች ኢትዮጵያን ለማየት ካላቸው ጉጉት የተነሳ በብዙ ወከባ ጫናና እንግልት መሀል የሚዘግቡ ናቸው። የፕሬስ ነጻነትን በተመለከተ እነዚህ የድረ ገጽ አምደኞች ኢትዮጵያ ውስጥ የሚኖራቸው የወደፊት ሁኔታ ብሩህ ሆኖ ባይታያቸውም፣ አቤል አጥናፍና ሌሎችም አምደኞች ዛሬም በተለያዩ ድረገጾች መዘገባቸውን ግን አላቆሙም።